ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን የሐሙስ ምሽት ሐምሌ 7 2014 ዓ ም የጋቢና ቪዬ የአዲሱ ትውልድ ድምፅ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ከአሁን ሰዓት ጀምሮ ለእናንተ የምናሰማችሁን ጥንቅሮች እናስተዋውቃችሁ። ዘኢን ኤንድ አውት የተሰኘ ዘጋቢ ፊልም በዚህ በዩናይትድ ስቴትስ ባለፈው ሳምንት ተመርቋል። ኒማ ትላንትን ዛሬንና ነገን የሚያሳይ ነውና ዛሬ ፊታችንን በመስታወት ስናይ ፊታችን ላይ ያለውን ጠባሳ ስንክሳር ኤቭሪቲንግ ክሊር ማየት መቻል አለብን። ዮሐንስ ፈለቀ ነው የሰማችሁት። የዚህ ፊልም አዘጋጅ ነው በምሽቱ እንግዳችን አድርገነዋል። በሌላ በኩል ደግሞ የአፈር መመድመሪያን የሰሩ ወጣቶችንም በምሽቱ ጋብዘናል። ይህንና ሌሎች ለወጣቶች ይሆናሉ፣ ያዝናናሉ፣ እንዲሁም ደግሞ ያነቃቃሉ ያልናቸውን ዘገባዎች ይዘን ነው ወደ እናንተ የመጣ ነው። መሰናዶውን እየመራው ኤደን ገረመው፣ በምስልና ድምፅ ምህንድስናው ደግሞ ኤልያስ አስማረ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ እየጋበዝን አ ሰማናችሁን እንቆይ ይሆናል። አሁን ወደ ቦታዎቻችን እንሸጋገራለን። በዚህ በዩናይትድ ስቴትስ ሜሪላንድ ግዛት ግዛት ሞንጎሞሪ ኮሌጅ ውስጥ የኪነ ጥበባት አዳራሽ ውስጥ በዮሐንስ ፈለቀ የተዘጋጀ ፊልም ባለሙያ ዩናይትድ ስቴትስ ውስጥ ሕልሙን ለማሳካት የሚያልፍበትን ውጣ ውረድ የሚያስቀኝ ሲሆን ለእይታ በቀረበበት ምሽትም ታዋቂ ገጣሚያን ጨምሮ እውቅ ኢትዮጵያውያን ስራቸውን ለታዳሚ አቅርበዋል። ሀብታሙ ስዩም ይህንን ዝግጅት ተከታትሎታል። i okay. ሜሪላንድ ሲልቨር ስፕሪንግ ውስጥ በሚገኘው የሞንትጎመሪ ኮሌጅ የኪነ ጥበባ አዳራሽ በታዳሚያን ፊት የተመረቀው ዘጋቢ ፊልም 45 ደቂቃ ያክል ይረዝማል። የፊልሙ አዘጋጅና የፊልሙ ማጠንጠኛ ዮሐንስ ፈለቀ ነው። በሀገሩ ኢትዮጵያ በነበረበት ሰዓት ስኬታማ የፊልም ባለሙያነት ሕይወትን እየመራ የነበረው ዮሐንስ በስደት ወደ አሜሪካ ምድር ከመጣ በኋላ የገጠመውን ውጣውረድ የሰነደበትን ፊልም ለማዘጋጀት ምን እንዳነሳሳው እንዲህ ያስረዳል። ይህን ፊልም መጀመር ዋነኛ የፈለግኩበት ምክንያት እውነትን ራስን በመስታወት ማየት ነው። ላይክ ብዙ ጊዜ ብዬዋለው፣ ሲኒማ ትናንትን ዛሬንና ነገን የሚያሳይ ነው እና ዛሬ ፊታችንን በመስታወት ስናይ ፊታችን ላይ ያለውን ጠባሳ፣ ስንክሳር ኤቭሪቲንግ ክሊርሊ ማየት መቻል አለብን። ያንን ነው በአደባባይ ያሳዩት። ወደ ፀሐይ መውጣት አለብን። አሁን ጠፍተናል። መንገድ ለመፈለግ እንደ ጠፋን ማወቅ አለብን። የመጀመሪያው እርምጃ መንገድ ለማድረግ ለመፈለግ ሰው እንደጠፋ ማወቅ አለበት። አሁን አገሪቱ ውስጥ ያለንበት ሁኔታ ጠፍተናል። ስምመሪያ ጀምሮ በእኔ ታሪክ የሚሄድ ቢሆንም የአብዛኛውን ችግር የሚዳስስ ነው ብዬ አስባለሁ። ስለዚህ ወደ ፀሐይ መውጣት አለብን። ወደ ብርሃን መውጣት አለብን። በጨለማ ተደብቀን አንደኛንን ቅዱስንን እያለን እስከ መቼ ድረስ በዚህ ይቀጥላል? የሚል እምነት ይዤ ነው። ሰው ረደዋል ብዬ ማልከምትም ነበር። እንደምታየው ሪስፖንድ በጣም ጥሩ ነው። ፊልሙ ከታየ በኋላ ባለሙያዎችና ተመልካቾች አስተያየታቸውን ሰጥተዋል። ከእነዚህ መካከል የማህበረሰብ ፈተናዎችን በግልጽ አቅርቦ መፍትሄ በመጠቆም ረገድ የፊልም ጥበብና ባለሙያዎች ያላቸውን ሚና ያወሱት የማህበረሰብ ጥናት ባለሙያው አቶ ጥበቡ አሰፋ በበኩላቸው የፊልሙን አዘጋጅ ጥረት አድንቀዋል። በኢትዮጵያ ብቻ አይደለም፣ በመላው ዓለም በሚኖረው የሰው ዘር በሙሉ የነበረውን ማስቀጠል የማይቻልበት ደረጃ ላይ ደርሰናል። ስግብግብነት ፖለቲካ አቅላችንን እንድናጣ እያደረገን ይገኛል። ሁሌ እየሸሸን አኖርም። ይሄን ወጣት የመሰለ እውነታውን አፍረጥርጦ የሚያሳየን ጀግና እንፈልጋለን። ይሄ የእርሱ እውነታ በእናንተ ሕይወት ውስጥም ተጠልሎ ይገኛል። እሱን የመሰለ ጀግና ያስፈልገናል። በቀደመ የፊልም ዘርፍ ተሳትፈው ጀስት ፎር ዋንዴይ፣ ሄሎ አሜሪካ፣ ዌርዝ ማይ ዶግ በተሰኙ ልብወለድና እውነታን መሰረት ያደረጉ ዘጋቢ ፊልሞች አበርክቶት የሚታወቀው ዮሐንስ ፈለቀ የመጭ ዘመን ህልሙንና የአሁኑን ስራ ፋይዳ እንዲህ ያጋርቱናል። ወደፊትም ቢሆን ከእውነት የራቀ ነገር መስራት አልፈልግም። በተሻለ መጠን እውነትን መሰረት ያደረጉ ነገሮች እንዲሆኑ ነው የምፈልገው። ግን በቀጣይነት ደግሞ እንደዚህ ትንሽ ሰውንም ዘና በታ የሚያደርግ ሴይም ታይም የሚያስተምር ስራዎች አሉ። ተጽፎ ያለቁ ፋይናንስ የሚያደርጉ ተቋማት እየጠየቅን ያለ ነው። ለቴሌቪዥን የሚሆኑም የተለያዩ ሀሳቦች አሉኝ። እየተነጋገርን ነው። ከሙያው መራቅ አችልም። እንግዲህ ያው መንገዱ እስከ ተመቻቸ ድረስ በተለይ የበለጠ ወደ ውስጥ ገባለ። ብዙዎቻችን፣ በጣም ብዙ ታሪክ አለ። ወደዚህ ሀገር የመጣውን ሰው ብታየው በተለያዩ ምክንያቶች ነው። በፖለቲካ ኢኮኖሚው፣ በአጋጣሚው መጥቶ ዚቀራ። በጣም ብዙ ታሪክ ያለው ሰዎች ታሪካቸው ተጽፎ ቢቀርብ ብዙ ህዝብ ሊያስተምር የሚችል ታሪክ ያላቸው ብዙ ሰዎች አሉና ይህንን መንገድ እንዲከተሉ መንገድ ይከፍታል ብዬ አስባለሁ። ከውሱ ሆኖለት መዳኛው እንደ ወይንና እንደ ባና አንዱ ለድጋፍ አንዱ ለጥላ በወንደሰን ከበደ በተመራው በዚህ ዝግጅት ላይ ታዋቂዎቹ ገጣሚያን አበባው መላኩ፣ ዮሐንስ ሞላ፣ ተዋናይ ሙሉቀን ተሾመና ኮሜዲያን ታሪኩ ሸለይ ለታዳሚዎች ስራቸውን አቅርበዋል። Mishutunum Adam Kowtal. America Adams, Apta Museum, Washington DC. የጅማ ዩኒቨርሲቲ ተማሪዎች የሰሩት የአፈር መመርመሪያ መሳሪያ በኬንያ በተደረገ ዓለም አቀፍ ውድድር ላይ የአንደኝነት ደረጃን ተጎናጽፏል። ማሽኑ የአፈር ባህሪን በመመርመር መሬቱ ምን አይነት አዝርእትን ማብቀል እንደሚችልና አፈሩም ምን አይነት ንጥረ ነገሮችን እንደሚያስፈልገው ምክረ ሀሳብ የሚለግስ ነው ተብሏል። ዩኒቨርሲቲው ማሽኑን ወደ አርሶ አደሮች ለማድረስ ከሚመለከታቸው ባለድርሻ አካላቶች ጋርም አብሮ እየሰራ መሆኑን አስታውቋል። ገብረ ሚካኤል ገብረ መድህን በተከታዩ ዘገባ ያስቃኘናል። ጥጋቡ አብርሃም ማሽኑን ከሰሩት ወጣቶች መካከል አንዱ ነው። በግብርናው ዘርፍ የተሰሩ አዳዲስ ቴክኖሎጂዎችን እያወዳደረ የሚሸልም ዓመታዊ ፕሮግራም በአፍሪካ እንደሚካሄድ ይናገራል። በኬንያ በዓለም ባንክ ድጋፍ በተዘጋጀው በዘንድሮ ፕሮግራም እሱና ጓደኞቹ በጅማ ዩኒቨርሲቲ የሰሩት ማሽን አንደኛ በመውጣት መሸለሙን ገልጿል። በጣም ትላልቅ ሀገራት የተሳተፉበት የነሱ ሰዎች ያሉበት ነው። የትላልቅ የዩናይትድ ኔሽን ኦርጋኒዜሽን የነሱ አካላት ያሉበት ነው። እዛ ላይ ሰፋ ያለ ጊዜ ወስደው ሲስተሙን አይ በኋላ በአፍሪካ ኢትዮጵያ አሸነፈች የምል ነገር ወጣ። እንግዲህ ስራ ማለት ነው የኛ ማሽን በዛ ላይ አንደኛውን እውነትም አፍሪካዊ ማሽን ነው። አፍሪካን ያገናዘበ የአፍሪካን ሕዝብ ተጠቃሚንም ያወቀ ማሽን ነው ብምል እዛ ነው እንግዲህ ዓለም አቀፍ እውቅና እንድናገኝ የሆነው በኬንያ ናይሮቢ ላይ በዓለም ባንክ አስተባባሪነት በተዘጋጀ ውድድር ላይ ነው። ማሽኑን ከሰሩት ወጣቶች ሁለቱ የአርሶ አደር ልጆች መሆናቸውን የሚገልጸው የአርቲፊሻል ኢንቴሊጀንስ ፕሮግራመር የሆነው ጥጋቡ አብርሃም ሃሳቡ የመጣው በ2012 ዓም እንደሆነና በ2013 ዓ ም ጥንስሱ ወደ ተግባር እንደተሸጋገረ ይናገራል። ይህን ማሽን ለመፍጠር የተነሳሱበትንም ምክንያት እንዲህ ያብራራል። ምን መስራት እንችላለን? የሚለውን ነገር ከመጀመሪያ ዓመት አንስተን እናይ ነበረ። ከሁለተኛ ሶስተኛ ዓመት እያለን ስንሄድ ፕሮጀክቶች እንድንሰራ ይጠይቁናል። ስለዚህ ያ ምንድን ነው ወደ ገበሬው ወደ ማህበረሰቡ ስንሄድ ምን ችግሮች አሏቸው የሚለውን ነገር እንድናይ አይን ከፈተ። ግብርና ደግሞ አንገብጋቢ ችግርም ነው። ግብርና ያለው ችግር ማለት ጎሮሮ የሚይዝ ችግር ስለሆነ ስንመረቅ አንድ የማህበረሰቡን ችግር ልፈታ የምችል ነገር ይዘን እንውጣ በምል ተስማምተን ክረምት ወደ ቤት ስንሄድ አሳይመንት ተሰጣጣን። እኔ ክፍለ ሀገር ነው የሚሄደው፣ እነሱ አንዱ የአዲስ አበባ ልጅ ነው፣ አንዱ ደግሞ ሌላም ክፍለ ሀገር የሚሄድ ነው። ስንሄድ ያየነው ችግር አለ። አሁን እኔ በአካባቢያችን ያየሁት አለ። ሰው የተለያየ ስም ይሰጠዋል። ብዙ ጊዜ ክሮፖች ይቃጠላሉ። አዘር ከተዘራ በኋላ ይቃጠላል። ውጤት ፍሬያማ ሳይሆን ይቀራል። አንዳንዴ በጣም ያድግና በጣም ግን በጣም ያድግና መሸከም ሲያቅተው ይወድቃል። ሰው እንግዲህ በየአካባቢው የተለያየ ትርጉም ይሰጠዋል። ይሄ ምን አይነት ይሄ ነው። አንድም ትሪጌድ ያደርገኝ እንደ ሀሳብ ደረጃ ስለዚህ፣ መጀመሪያ ድራፍት ሰራው ወይ ነሳ የምንተወጣው ማለት ነው። እነሱም የራሳቸውን ይዘው መጡ። ተቀምጠን እኔ የራሴን ፒቻረኩላቸው፣ ሶስት ነን። እሱ የራሱን ያመጡትን አወሩ። ይሄ ሚዛን ደፍቶ ተገኘ እያሉ የፈጠራ ስራውን የጀመሩት ተማሪዎቹ ዩኒቨርሲቲው ብሩህ አእምሮ ላሳቻ እድል ተጠቃሚዎች ነበሩ። ጠናክረው እንደቀጠሉበትም በዩኒቨርሲቲ ሳይንስ ዳይሬክተር ኢንጂነር ኤፍሬም ዋቅጅራ ይገልጻሉ። ብሪሊያንት አይዲያ ያላቸው ተማሪዎች አሉ። ነሰሰርሊ ትልቅ ግሬድ ያላቸው ማለት አይደለም። እና እነዚህ ብሪሊያንት ተማሪዎችን አስቀርተን ሁለተኛ ዲግሪያቸውን እንዲሰሩ የምናደርገበት ዘዴ አለን። አሁን በተጨማሪ በዚህ ነው በዛ ሁለቱ ከዛ ግሩፕ ቀርተው ሁለተኛ ዲግሪ ትምህርት ሰጠናቸው። እነዚያ ልጆች በትምህርታቸው በተጓዳኝ ይህን ስራ እያዳበሩት ስራውን በመቀጠል ጥሩ ደረጃ ደርሰውታል። ማሽኑን የፈጠሩት ወጣቶች ትምህርታቸውን ካጠናቀቁ በኋላ ማሽናቸውን ወደ ሥራ ለማስገባት ሌሎች ፈጠራዎችንም ለማከናወን የሚያግዝ ኦሚሽቱ ጆይ የሚባል ድርጅት አቋቁመዋል። ማሽኑን በማስተዋወቅ ረገድ አብረቸው የሚሰራ ደቦ ኢንጂኒሪንግ የተባለ አጋር ኩባንያም አላቸው። የደቦ ኢንጂኒሪንግ ስራ አስኪያጅ እና በጅማ ዩኒቨርሲቲ የቴክኖሎጂ መምህር አቶ ጀርሚያ ፈይሳ እንደሚሉት ማሽኑ የአፈር ናሙና በመውሰድ በአጭር ጊዜ ውስጥ ባህሪውን ይተነትናል። የአፈር ሳንዱኑን ወስዶ ይሄ አፈር ጣባውን ከነገረ በኋላ ምን መትከል እንዳለበት ይሄ ይሄኛው ለዚህ ይሆናል ብለው ምክረ ሀሳብን ጨምሮ ይሰጣል ማለት ነው። ይሄኛው ቴክኖሎጂ ከዚህ በፊት የአፈር ባህሪን ለመመርመር ናሙና ሲወሰድ የነበረው ከተለያዩ ቦታዎች ሳይሆን ከአንድ ቦታ ነው የሚሉት አቶ ጀርሚያ የሚሰጠው ምክረ ሀሳብም ለሰፊ የእርሻ መሬት ወካይ እንዳልነበረ ይገልጻሉ። ይህ መሳሪያ ግን ይህን ችግር አብራራሉ። አንድ ሳምፕል ከሆነ ሰፈር ወይ ከኔ ቦታ ይወሰድና ወደ ላብራቶሪ ይሄዳል። ላብራቶሪ ውስጥ ብዙ ጊዜ ከፈጀ በኋላ የምርመራ ጊዜም ከመፍጀት አልፎ ሳምፕል ሲወስዱ ከአንድ ቦታ ነው እና ትንሽ አፈር ነው የሚወሰደው። ያ ሙሉ በሙሉ የዛ አፈር ጸባይ ይገልጻል ማለት አይችልም። ይሄኛው ማሽኗ ትንሽ ናት፣ ለመንቀሳቀስ የሚመች ነው። ከሞባይል አፕሊኬሽኖች ጋር ትግበራ ነው። ከዛ ላቡም በትንሽ ደቂቃ ውስጥ ከየተለያየ ቦታ ወስዶ ስለዛ ምርምር ስለዛ ውጤት ስለ አፈሩ ጸባይ፣ እና ምን ምንማቸው የምክረ ሀሳብ ጋር ይሰጣቸዋል ማለት ነው። ማሽኑ አፈሩን በፍጥነት መርምሮ ለመሬቱ ተስማሚ የሆነው አዝርዕት ወይንም ተክል ምን እንደሆነ ይለያል። አፈሩ ምን አይነት ንጥረ ነገር እንደሚጎድለውም ያስረዳል ይላል። ፈጣን የአፈር መርምሪያ ማሽን ናት። ማሽኗ ምትዘራ በጣም ውጤት ያን በውስጡ ላይ መጀመሪያውኑ ፈርትላይዘሩ ወይም ማዳበሪያው ከመጨመሩ በፊት ሚያል እንዳለ ትለያለች አፈር ውስጥ። ስለዚህ ከለየች በኋላ ይህን ያህል ብቻ ጨምር፣ ጭራሽ ነ ያስፈልገውን አያስፈልግህም ማዳበሪያ ትላለች። ለአንድ የእርሻ መሬት የሚስማማ የአዝርእት አይነት ከተለየና አፈሩ ያንን አዝርእት ወይንም ተክል ለማብቀል ምን አይነት ንጥረ ነገር እንደሚያስፈልገው ከታወቀ ምርታማነት ላይ መሻሻል እንደሚኖርም ጥጋቡ አብርሃም ይናገራል። ይሄን ብትዘራ በቆሎ ብትዘራ በቆሎ ለአንተ ማሳ ተስማሚ ነው ብሎ ነግሮናል። በቆሎ የምፈልገው ደግሞ ማዳበሪያ አማውንት አለ፣ ደረጃ አለው። ያን ነግሮናል። ስለዚህ ያን በሚፈልገው ደረጃ ስንሰጥ ፕሮዳክቲቪቲውን በጣም ከፍ ያደርገዋል ማለት ነው። አርሶ አደሩ ማሽኑ በሚሰጠው ምክር ሀሳብ ሳይስማማ ቀርቶ ሌላ አዝርዕት መዝራት ቢፈልግ እንኳን ይህን ለማድረግ አርሶ አደሩ አፈሩ ላይ ምን አይነት ንጥረ ነገር ወይም ማዳበሪያ መጨመር እንዳለበት ማሽኑ ሀሳብ ይሰጠዋል። ከዚህ አልፎም ማሽኑ በአንድ የእርሻ መሬት ላይ ከአፈሩ ባህሪ ጋር አብሮ የሚሄድ ከዚህ በፊት ያልተለመዱ አዳዲስ አዝርዕት እንዲዘራበት ምክረ ሀሳብ ሊሰጥ እንደሚችል ይናገራል ጀርሚያ ባይሳ። ከዚህ በፊት ያልሞከሩት ያልዘሩትን ዘርቶ ውጤታማ ሊያደርጋቸው የሚችል በቀላሉ ብዙ ጥቅማዎችን እንድ ላይ የያዘው ማሽን ነው ማለት ነው። ማሽኑ የግብርና ምርታማነትን ለማሻሻል የተሰራው እንደተዘጋጀና በትንሽ የተግባር ስልጠና አርሶ አደሮች የሚጠቀሙበት አይነት እንደሆነ ባለሙያዎቹ ይናገራሉ። የአፈር መመርመሪያ መሳሪያው በጅማ አካባቢ ተሞክሮ ውጤታማ እንደሆነ ቢረጋገጥም አሁንም በርከት ባሉ ሌሎች ወረዳዎች ተጨማሪ ሙከራዎችን በማድረግ በታሰበው ደረጃ ምርታማነትን ማሻሻል ይችል እንደሆነ ለማሽኑን በማባዛት ወደ ገበያ ለማ ዩኒቨርሲቲ ከተለያዩ አካላት ጋር እየሰራ ስለመሆኑ ተናግረዋል። ሌሎች ዘመናዊ አበባ እርሻ አላቸው እና ከውጭ ሀገር በተለይ በዚህ በግብርና ስራ ላይ በአበባ እርሻ ግብርና ላይ የተሰማሩ አሳቡን አጋረቻቸዋለሁ። በጣም ደስ ብሏቸዋል ለማየትና አገሮ መስራት ይህን የፍራት አቅም ከተገኘና ባለሀብቶችና ድርጅቶች ከተባበሩ መሳሪያውን በብዛት በማምረት ከኢትዮጵያ አልፎ ወደ አፍሪካ ገበያ ለመግባትም እቅድ እንዳለ ለማወቅ ችለናል። ലാമേരി ഖാദും ഗവറിൻ കൈൽ ഗവർം അധ്യൻ അദ്ദേ ችሁን ከጋቢና ቪ ጋር ለማድረግ ስለመረጣችሁ አብዝተን እናመሰግናለን። አስተያየትና ጥያቄዎቻችሁን ለጋቢና ቪ እያላችሁ ቪያ መሀሪክ ፌስቡክ ገጽ ላይ ታደርሱን ዘንድ እንጋብዛለን። በመቀጠል ደግሞ ወደ ሞዛምቢክ ነው የምናቀነው። ኒክታር በንዲቶ በደቡብ ማዕከላዊ ሞዛምቢክ የሚኖር ሰዓሊ ሲሆን አካል ጉዳተኛም ነው። ነገር ግን ጉዳቱ ሳያግደው በአካባቢው የኪነ ጥበብ ትምህርት ቤት ለመክፈት አቀዷል፣ ይለናል ተከታዩ ዘገባ። የአንድሬ ባፕቲስታን ዘገባ እንደሚከተለው አቅርብላቸዋለሁ። ኒክታር ቤኔዲቶ ገደብ ማለት ከወልደቱ አንስቶ በእጆቹ መተጣጠፊያ ላይ ጉዳት ስላለበት ስዕል ይስላል። ኒክታር በ37 ዓመት ዕድሜ ካጋጠሙኝ ነገሮች ሁሉ ኮቪድ-19 ትልቁ ተግዳሮት ነው ይላል። ይሁን እንጂ ኒክታር ስራ አላቆመም። እንደውም ይሄ ሁኔታ የዓለምንባ የተሰኘ ተከታታይ የስዕል ስራዎችን እንዲሰራ አነሳስቶታል። የዓለምንባ የተሰኘውን ብዙ ጊዜ ስየዋለሁ። ይህ የስዕል ስብስብ ኮቪድ-19 በህይወታቸው ሴቶችና ህጻናት ላይ ያተኩራል። የተባበሩት መንግስታት ድርጅት የህጻናት ፈንድ ዩኒሴፍ ኮቪድ-19 ያለ እድሜ ጋብቻና የልጃገረዶች ትምህርት ማቋረጥ ችግር በዓለም ዙሪያ እንዲንሰራፋ አድርገዋል ሲሆን የሞዛምቢክ ባለስልጣናትም በዚሁ ሀሳብ ይስማማሉ። ይህ ችግርም ኒክታር ቤኔዲቶ በሚኖርበት ማኒካ ግዛት ተስፋፍቷል። የኒክታር ስዕሎችና አዲሱ ስራውም ይህንን የሚያስቀኝ ሲሆን በምስሉ ላይ ያሉ ህይወት የከበዳቸው ነፍሰ ጡር ሴቶችን ያስቃኝናል። ኮቪድ በተከሰተ ጊዜ በገጠር የሚኖሩ ሰዎች ምን እንደተፈጠረ እንኳን አላወቁም ነበረ። በዚህ ምስል ላይ የሚታዩ ሴቶች ሁሉንም ነገር የተሸከሙ ሲሆን ኮቪድ-19 የሆነ መጥፎ እርግማን ነው ብለው ስለሚያስቡ የሚኖሩበትን መንደር ለቀው ሲሄዱ ያሳያል። ለዚያም ነው ከጀርባቸው ሳልኳቸው። ሌላኛው ምስል ደግሞ አንዲት ቆንጆ ሴት እንስራ ተሸክመ ያሳያል። ፊቷ ላይ ሐዘን የሚታይ ሲሆን ከትምህርት ቤት በመቅረቷ ነው ያዘነችው ይላል ኒክታር። መስራት የማትፈልገውን ስራ መስክ ሄዳ መስራት አለባት። ነገር ግን በልጅነቷ ስላገባች ይህንን ለማድረግ ትገደዳለች። በወረርሽኛ የተነሳ የተጣሉ የእንቅስቃሴ ገደቦች ኒክታር እንደ ልቡ ተጓጉዞ በሌሎች ከተሞችም ስራውን እንዳያሳይ ተግዳሮት ደቅኖበታል። ስዕሎቹን ለጓደኞቹ በመሸጥ ከሚያገኘው ገቢና ከመንግስት በሚሰጠው የምግብ ድጋፍ ኑሮ እንደሚመራ ይገልጻል። ነገር ግን በዚህ አያማርርም። ጥበብ ስለ ገንዘብ ተብሎ የሚደረግ ነገር አይደለም። ጥበብ ማለት ነገሮችን በማድረግ ነው ኒክታር ልጅ ሳለ አካል ጉዳተኝነቱ ከሌሎች ህጻናቶች ጋር እንዳይጫወት አግዶ ታቀቅ ሲል መሳል መጀመሩንም ይናገራል። አሁን ላይ ታዲያ አካል ጉዳት ላለባቸውም ሆነ ከጉዳት ነጻ ለሆኑ ህጻናት የስነርት ቤት የመክፈት ህልም አለው። ብዙ ህጻናትን አሰባስቤ ስዕል ማስተማር እፈልጋለሁ። ነገር ግን ብቻ ይህን ማድረግ አልችልም። ኒክ በስራዎቹ ፈጠራ ማበረታታትና እርስ በርስ መተሳሰብን ሊተወው የሚሻው አሻራም なので。Yeah, no, no. ና ተስፋዬ እውደት የተሰኘ የልብስ የዲዛይን ስብስብ በቅርቡ ይፋ አድርጋለች። ስራዎቿ ለየት ባለመልኩም ከልብሱ ጎን ለጎን በፎቶግራፍ ነው ለትዕይንት የቀረቡት። የትዕይንቱን በተመለከተ ውደት ስለተሰኘው መሰናዶዋና ስብስቦቿ ከሳምንታት በፊት ከጋቢና ቪዮኤ ጋር ቆይታ አድርጋ ነበረ። ያሰናዳ ነው ዘገባ እንደሚከተል ይቀርባል። የሁለተኛ አመት የዩኒቨርሲቲ ተማሪ ሳለች በክረምት ወቅት ቤት ውስጥ በነበረች የልብስ አሻንጉሊት ላይ የተለያዩ ጨርቆችን እንደተሳፋ ልብስ እያያያዘች በፌስቡክ ገጿ ማጋራት መጀመሯን ትገልጻለች። ቁንጅና ተስፋዬ። ይህ ሙከራዋ ደግሞ አሁን ቁንጅና የተሰኘውን የንግድ መለዮ እንዲፈጠር መሰረት የጣለ ነበር። የአክስቶቼ ልጆች ቡቲክ ነበራቸው እና እኔ ኢንትረስቲን ወይም ፍላጎቴን አይተው ማንከን ወይም ይሄ ልብስ መስሪያ አሻንጉሊት እሷን ከወገብ በላይ ነበረች እና እሷን ሰጥኝ እና ክረምት ላይ እሷ ላይ ብትን ጨርቅ ካገኘውም በብትን ጨርቅ ካልሆነም ደግሞ አሮጌ ልብሶችን ምናምን እየቀዳደርኩ እሰራ ነበረ። አንት ዛ ላይ ያው ስፌት ስለማልችል በፒን እያየ እስጎይዛው ላይ እየሰፋውኝ ምናምን መስራት ጀመርኩኝና እሱን ፌስቡክ ላይ ሼር አድርጌው ነበረ። ኦልሞስት የተሰራልን ነው የሚመስለው፣ ግን በቃ ጀስ ሼር ለማድረግ አደረግኩት። ከዛ አክስቴ ስዊድን ሀገር ማለት እና እሷ አየችው እና ጠየቀችኝ ማለት የተሰፋ ልብስ ይመስለው እንደዚህ ቁመቱንም ከስር የሆነበት ምናምን ረጅም ቀሚስ ነገር ነው የተሰራ ይመስላል። ስለዚህ በጣም ገርሞ አጠየቀችኝ እና ውይ እኔ እኮ መስፊያ የለኝም እና ዝም ብዬ አያይዞ ነው አልኳት እና በጣም ገረማት። ከዛ በቃ ትንሿ ማሽን አለች ተላ ላይ የምትቀመጥ እሷን ክችል እንዲሁ እቤት ውስጥ በስጦታ ባገኘችው የልብስ ስፌት መኪና የተጀመረው ልምምድ ከአዲስ አበባ ዩኒቨርሲቲ በምህንድስና ልትመረቅ ጥቂት ወራት ሲቀራት ደግሞ የአፍሪካ ሞዛይክ የፋሽን ልምምድ መርሃ ግብርን እንድትሳተፍ እድሉን ከፈተላት። አራተኛ አመት ስገባ እኔ ኮንስትራክሽን ማኔጅመንት ነው የተማርኩት፣ ልደታ ህንፃ ኮሌጅ እና አራተኛ አመት ላይ ኢንተርንሺፕ ጊዜ ነበረን ስድስት ወር ስለዚህ ከክረምት ጀምሮ ጊዜ ነበረኝ፣ ትርፍ ጊዜ ያው ሙሉ ክላስ እንደምንገባው ጊዜ ስለማይወስድ ማለት ነው። ስለዚህ ተመዘገቡኝ እና ፋሽን ዲዛይን ለመማር ገባሁኝ። ስለዚህ እሱ አሁን በጣም እሱ ደግሞ በጣም በቃ እንደዛ ደስ ብሎኝ አያቅም ስማር ትጁን ነገር ስትማሪ በቃ በጣም የተለየ ነው ማለት እንዴት አቴንሽን እንደምትሰጪ ክፍል ውስጥ እንዴት አስተማሪዎቹን እንዴት እንደምታዳመጫቸው ጥያቄ እንደምትጠይቂያቸው፣ እንዴት ራሱ ኢንትረስትድ ሆነሽ እንደምትማሪ ማለት በጣም የተለየ ነው እና በዛ ታይም ላይ ተማርኩኝ ዲዛይኒንግ። ስለዚህ ልክ እዛ ዲዛይኒንግ ከተማርኩ በኋላ ይሄ ቁንጅና የሚለውን ብራንድ ኦልሬዲ ፌስቡክ ላይ ሰው ትንሽ ፋሚሊር እንዲሆን ትን ብዬ የምሞክረውን ነገርም ሼር ለማድረግ ያው የሚበቃ ሆኖ ምናምን ሳይሆን ግን በቃ ይሄን እዚህ ላይ ነው ያለሁት ለማለት እዛ ላይ ፖስት አድረገው ነበር። ከስልጠናው ከማህበራዊ ድረገጾች እና ከደንበኞች ከምታገኛቸው ምላሾች ዕለት ዕለት ራሷን እያሻሻለች የመጣችው ቁንጅና በአራት ዓመታት ጊዜ ውስጥ ከሌላ ባለሙያ ጋር ጥምረት በመፍጠር የራሷን መደብር መክፈት እንዲሁም ለውጭ ሀገር ጋር ስለዚህ ከዛ በኋላ ደግሞ ልክ ከተማርኩኝ በኋላ በደንብ ኮሌክሽን እየሰራሁ ጓደኞቼን እያስለበስኩ ራሴ እየለበስኩ እና ፎቶ እየተነሳን እዛ ላይ በቃ ፌስቡክ ላይ በደንብ እንትን ማድረግ ጀመርን፣ ሼር ማድረግ ጀመርን። ጓደኞች የሚያግዙኝ ነበር፣ እነሱም ሼር ሲያደርጉ የሆነ ያህል ሰው ማየት ችሎ ነበረ። ስለዚህ እንደዛ ነው ቁንጅና የሚለው ብራንድ የተመሰረተው። እና በስም የሚያረኩበት ምክንያት ብዙ ጊዜ ከራሴ ጋር የተገናኘ ኮንሰፕት ወይም ሀሳብ ነው የምጠቀመው እንደ ኢንስፓሬሽን አንድ ኮሌክሽን ስሰራ እና ስለዚህ አይ ቲንክ ከኔ በላይ ወይም ከስሜ በላይ ሊገልጸው የሚችል ስለሌለ ብራንድንም ቁንጭ እና አልኩት። እንዳልኩሽ አራተኛ ዓመት በቃ ልክ ከተማርኩ በኋላ ነው በደንብ መስራት የጀመርኩት እና እዛው በጓደኞቼም ትምህርት ቤት ባሉ በማውቃቸው ልጆች ምናምን እዛው መሸጥ ጀመርኩኝ። ትንሽ ላሴን ልክ እንደጨረስኩኝ ቀጥታ ከአንድ ሌላ ዲዛይነር ጋር አንድ ላይ ሆነን ቦርሳ የሚሰራ ዲዛይነር ከሱ ጋር ሆነን ሱቃችንን ከፈትን። ስለዚህ አሁን ሙሉ ለሙሉ እሱ ላይ ነው ፎከስ አድርጌ የምሰራው። ሌላ ደግሞ አሁን በቅርቡ ለዩኤስኤ ማርኬት የሆነ ያህል ሳምፕል ልከን በዌብሳይታችን እየሸጥን ነው። ቁንጅና ከዚህ ቀደም በተለያዩ ጊዜያት ስራዎቿን ለእይታ ያበቃች ሲሆን የምትሰራቸው ልብሶች የራሳቸው የሆነ መልእክት እንዲሁም በውስጧ ያለውን ፍርሃት፣ ጥያቄና ጉልበት እንዲያሳዩ እንደምትሻና ይህንን በስራዎቿ ላይ ለማካተትም ረዘም ያለ ጊዜ የሚወስድ መሆኑን ትገልጻለች። ምን ልስራ ብዬ ቀድሜ ተጨንቄ ሳይሆን ብዙ ጊዜ ውስጤ በጣም የሚመላለስ ሀሳብ ካለ እሱ ሀሳብ ላይ ተመርኩዞ ነው። እሱን አሳድጌ ወደ ኮሌክሽን ማደርገው። በየሆነ ጊዜ አንዴው እንትን ያጋጥመኛል። አሁን እንዴት ነው በጣም መስራት የሚፈልገው ነገር መሆን የሚፈልገው ነገር ዲዛይን ዲዛይን ነው ከህፃንነት ጀምሮ እና እሱን እየሰሩኝ እንዴት ነው ጥሩ ፊድባክ ጥሩ ምላሽ እየተሰጠኝም እኔ በቃ የሚቻለኝን እየሰራ አይመስለኝም። ሁሌ እሱን ካለፍኩኝ በኋላ ብዙ ጊዜ በጣም ጥንካሬና በራስ መተማመኔ በጣም ጨምሮ ነው የምወጣው። ይሄ ሀብት የሚያደርገው በረጅም ጊዜ አንዴ ነው፣ ግን ልክ ስወጣ በቃ ማንነቴን ካሬን ምናምን እዛ ሞመንት ውስጥ ወይም እዛ ቦታ ውስጥ እያለሁኝ እነዚህን ነገሮች ሁሉ እንዴት ነው ወደ ውስጥ አስገብቼው አምኜው ነው ጨርሼ ፕሮሰሱ ሞታ ብዙ ጊዜ ከባድ ነው። ማለት በቃ ምን ይሉኝ ይሆን፣ ሌላው ሰው ይሄን ነገር ሼር ላያደርገው ይችላል ምናምን ስለሚባል እና አንዴ ግን በቃ ይሄን ነገር ስናገር አንቺ ብቻ አይደለሽም እና እንደዚህ በጣም ትልቅ ቦታ መድረስ የሚፈልግ እስፔሻሊ ይሄ የጥበብ ስራ ላይ ያለ ሰው ብዙ ሰው ሼር ያደረገዋል ይሄን ነገር እና ኦኬ ይሄን ነገር ሌላም ሰው ሼር የሚያደርገው ከሆነ ይሄን ነገር ለምን ወደ ላይት ወይም ወደ ብርሃኑ አላወጣውም እና ማለት ሌላውም ሰው እንዴት ነው ኮኔክትድ ወይም የተገናኘን አይነት ስሜት እንዲሰማው። በቅርቡ ዑደት የተሰኘ ስራዋን ለማቅረብ ደፋ ቀና የምትለው ቁንጅና ዑደትን ከቢራቢሮ የሕይወት ዙረት እንዲሁም የራሷ ውስጣዊ እድገት ላይ በመመርኮዝ ልትገልጸው እንደቻለች እንዴት አስረዳለች። ሶስቱን ስቴጅ በዚህ አይነት ከኔ ጋር በዚህ አይነት አገናኝቼ ነው የሰራሁት እና ዲዛይኖቹም ልብሶቹም ላይ ሶስቱን ስቴጅ አሁን ለምሳሌ የመጀመሪያውን ስቴጅ ዳርክ ነው ያረኩት። ቢካዝ ይሄ ቀይ እና ቀዩ ውስብስብ ክር የተጠቀምኳቸው አሉ። የሚቀጥለው ስቴጅ ደግሞ ሼሉን ወይም ይሄ መሀል መሀል ላይ እንትን አለው፣ መስመር አለው ወደ ውስጥ ያሳያል። ስለዚህ እኔም የተጠቀምኩት ጨርቅ ወደ ውስጥ የሚያሳይ የእሱን የሼሉን እንትን የሚመስል እና ሸፈንፈን ያሉ እንደሱ አይነት እንትን ውስጥ ኦልሞስት የተከተቱ አይነት ነገር ማለት ነው። የመጨረሻው ስቴጅ ኦሬንጅ፣ ብርቱካንማ፣ ቀይ፣ ትንሽ ጥቁር እንደሱ አድርጌ ነው የመጨረሻውን እንትን የሰራሁት። የቁንጅና ዲዛይን መስራች ዲዛይነር ቁንጅና ተስፋዬ በአፍሪካ ምርጥ ተስፋ የሚጣልባቸው ዲዛይነሮች ሽልማትን እንደ ኤሮፓያን አቆጣጠር በ2017 ዓ ም ልትቀዳጅ የቻለች ሲሆን አዲሱ ስብስቧን በቅርቡ ለእይታና ለገበያ እንደሚቀርብም አስታውቃለች። ከአሜሪካ ድምጽ ለተጠናቀረ ዘገባ አይደን ገረመው ከዋሽንግተን ዲሲ አድማጭ ተመልካቾቻችን ለሐሙስ ምሽት የያዝነው መሰናዶ እዚህ ላይ ተጠናቋል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ለጋቢና ቪ እያላችሁ ፊያም ሀሪክ ላይ አድርሱ። የእናንተን አስተያየት የምንጠብቅ ይሆናል። መሰናዶውን በመምራት ኤደን ገረመው፣ በምስልና ድምፅ ምህንድስናው ኤልያስ አስማረ፣ ከመላው የአሜሪካ ድምፅ ዘጋቢዎች የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል አቀናባሪዎች ጋር በመሆን አብረናችሁ ቆይተናል። ለዛሬ እዚህ ላይ ፈጸምን። ጤና ይስጥልን።